በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሰኞ ህዳር 21 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ያሉንን መሰናዶዎች እናስተዋውቅ። አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያድር ነው ላይቭ ነው የምናየው የጥራት እንቅስቃሴ ማታ አላጠቃናቸውም። ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የእኛንም ያፈኗቸው ወታደሮች ይዘው ሄደዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለሕዝብ ተወካዮች ምክር ቤት አባላት ከሰጡት ማብራሪያ እየተቀነጨበ ነው። ዝርዝሩን በአብይ ርዕስ አካተናል። የተቃዋሚ የፖለቲካ ድርጅቶች አመራሮችና የምሁራንን አስተያየት ያካተተ ዘገባም ይኖረናል። ሌሎች ወቅታዊ ዘገባዎችና ውይይቶችን ይዘን ከእናንተ ጋር እስከ አራት ሰዓት ድረስ እናመሻለን። አብራችሁን እንድታመሹ በትህትና እንጋብዛችኋለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሡ ታምሬ ፕሮግራማችንን ይመራል። አሁን ከዓለም ዙሪያ ለተጠናቀሩ ዜናዎች ሶሎሞን አባተ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሶሎሞን አባተ ነኝ። የኢትዮጵያ ፌዴራል መንግስት ኃይሎች ትግራይ ክልል ውስጥ እያስፈጸሙ ባሉት ህግን የማስከበር ግዳጅ ሲቪሎች ላይ ጉዳት አልደረሰም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ዛሬ ፓርላማው ፊት ቀርበው ለእንደራሴዎች ጥያቄዎች መልስ ሲሰጡ የአየር ድብደባዎችና ሌሎቹም እርምጃዎች የተወሰዱት በትክክል በተነጣጠሩና ኢላማቸውን በመቱ የተሳኩ ጥቃቶች እንደነበር፣ የህወሀትን መሪዎች በቅርብ እየተከታተሏቸው መሆኑንም ተናግረዋል። የህወሀት መሪዎች ትናንት ምሽት ላይ ወደ አቢ አዲና አገረ ሰላም ሲዘልቁ በአካባቢዎቹ ላይ ጉዳት እንዳደረሱም ጠቅላይ ሚኒስትሩ አመልክተው ሰራዊቱ ጥቃት ያልፈጸመባቸው ይሸሹ የነበረው ከቤተሰቦቻቸውና ከህጻናት እንዲሁም ከያዟቸው የፌዴራሉ ኃይል መኮንኖች ጋር በመሆኑ ነው ብለዋል። ይህ በእንዲህ እንዳለ ተዋጊዎቻቸው አንድ የአየር ኃይል ጄት መትተው መጣላቸውን የህወሀት መሪዎች ተናግረዋል። ከኢትዮጵያ መንግስትም ሆነ ከሌላ ሦስተኛ ወገን የተገኘ ማረጋገጫ ለጊዜው የለም። ዝርዝር ዘገባ በመጽሔት ይኖረናል። በተያያዘ ዜና ኤርትራ ዋና ከተማ አስመራ ውስጥ ትናንት ሌሊቱን ስድስት ፍንዳታዎችን መስማታቸውን የአሜሪካ ኤምባሲ ባለሥልጣናት ተናግረዋል። በሌላ በኩል ደግሞ መቀሌን ለመያዝ በተደረገው ውጊያ የደረሰውን ጉዳት የሚመለከት መረጃ ከባለስልጣናቱ ባይገኝም ከተማይቱ ውስጥ የሚገኘው አይደር ሆስፒታል ግን የአስከሬን መጠቅለያዎች እንደሌሉት ዓለም አቀፍ የቀይ መስቀል ኮሚቴ አይሲአርሲ አመልክቷል። መቀሌ የሚገኙ ሆስፒታሎች የተጎዱትን ለማከም የሚያስችል መድኃኒት እየጨረሱ መሆኑን እዚያው የሚገኙ የተራዶ ሰራተኞች የጠቆሙ ሲሆን ከሆስፒታል ታካሚዎች 80 ከመቶ የሚሆኑት ቁስለኞች መሆናቸውን የአይሲአርሲ የኢትዮጵያ ቢሮ ኃላፊ ማርያስ ሶሊዳድ ገልጸዋል። ቁስለኞቹ ወደ ሆስፒታሉ እየተወሰዱ ያሉት ለመቀሌ ሆስፒታል ይደርስ የነበረው አቅርቦት ከተቋረጠ ከሶስት ሳምንታት በኋላ መሆኑንም ሶሊዳር ጠቁመዋል። በመገናኛዎች መቋረጥ ምክንያት በጦርነቱ ውስጥ የደረሰውን ጉዳት መጠን ለማወቅ ጋዜጠኞችና የእርዳታ ሰራተኞች የተቸገሩ ሲሆን፣ ግጭቱ ከተቀሰቀሰ ወዲህ በሺዎች የሚቆጠር ሕይወት መጥፋቱ እየተሰማ ነው። በአስር ሺዎች የሚቆጠሩ ድንበር እያቋረጡ ወደ ሱዳን ተሰደዋል። በሌላ በኩል የኢትዮጵያን ፌዴራል መንግስትና የህወሀትን አመራር እንዲያነጋግሩ የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዚደንት ሲሪል ራማፖሳ የሰየሟቸው ልዩ መልእክተኞች ከጠቅላይ ሚኒስትር አብይ አህመድና ከአዲሱ የትግራይ ክልል አስተዳደር ሰዎችም ገለጻዎችን ሰምተው መመለሳቸውን ራማፖሳ ከትናንት በስቲያ ባወጡት አጭር መግለጫ አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች። በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተመርጠው ከህዳር 16 እስከ 18 በኢትዮጵያ ቆይታ ማድረጋቸውን በመግለጫው ይፋ ያደረገው የአፍሪካ ህብረት በህብረቱ ሊቀመንበር ተነሳሽነት ወደ ኢትዮጵያ የተላኩትን የልኡካን ቡድኑን አባላት የቀድሞ የሞዛምቢክ ፕሬዝዳንት ጆአኪም አልቤርቶ ቺሳኖ፣ የቀድሞ የደቡብ አፍሪካ ፕሬዝዳንት ካግሊማ ማትላንቴ ና የቀድሞ የላይቤሪያ ፕሬዝዳንት ኤለን ጆንሰን ን ሰርሊፍን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአስቸጋሪ ጊዜ ውስጥ ሆነው ተቀብለው እንዳነጋገሯቸው ገልጸዋል። መግለጫው ጠቅላይ ሚኒስትር አብይ አህመድ በወቅታዊ የወታደራዊ እንቅስቃሴ ና ሌሎች ጉዳዮች ላይ ገለጻ እንዳደረጉላቸው ጠቅሰዋል። ከገለጻው መካከልም የተጀመረው የህግ ማስከበር ስራ ረጅም ጊዜ እንደማይወስድ ና በአጭሩ እንደሚጠናቀቅ እንዲሁም የትግራይ ክልልን አስተዳደር መልሶ ለማዋቀር የተቋቋመው ጊዜያዊ አስተዳደር ስራውን እንዲጀምር ማስቻል እንደሆነ ገልጸውልናል ብለዋል። በተጨማሪም የሰብአዊ ረዴት ድጋፍ ስለሚሰጥበት ሁኔታ የሚሰሩ ከከፍተኛ የፌዴራል ባለድርሻ አካላት የተውጣጣ ኮሚቴ አባላት ሁኔታ ገለጻ እንደተደረገላቸውም አብራርተዋል። በዚህ ስርም የተሰደዱ ዜጎችን መልሶ የመቀበል ና ወደ ቀደመ ህይወታቸው የመመለስ ስራም እንደሚሰራ፣ የፈረሱ መሰረተ ልማቶችን እንደገና ግንባታ ለማከናወን እንደሚሰራም እንደነገሯቸው ገልጸዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ የየትኛውን ቡድን የበላይነት የሌለባት ዴሞክራሲያዊት ኢትዮጵያን ለመፍጠር ያላቸውን ቁርጠኝነት ለልኡካን ቡድኑ እንዳስረዱም ተገልጿል። ከዚህ በተጨማሪም ከርዕሰ ብሔር ሳህለ ወርቅ ዘውዴ ጋር ተገናኝቶ መነጋገራቸውንና የትግራይ ክልል አስተዳደርን መልሶ ለማዋቀር የተቋቋመው ጊዜያዊ አስተዳደር አባላትም ገለጻ እንደተደረገላቸው በመግለጫው ላይ አስፍረዋል። የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት ልኡካንን በመቀበላቸው ያላቸውን አድናቆት ገልጸዋል። የአፍሪካ ህብረት ልዑካን ቡድኑም ወደ አዲስ አበባ በማቅናት ፈጣን እርምጃ በመውሰዳቸው ምስጋናን ቸረዋቸዋል። አያይዘውም ኢትዮጵያ ያጋጥሟትን ችግሮች እንድትፈታ የአፍሪካ ህብረት ከኢትዮጵያ መንግስትና ከህዝቦቿ ጋር አብሮ እንደሚቆም ያለውን ቁርጠኝነት በመግለጫቸው ላይ አረጋግጠዋል። አመሰግናለሁ። ሲሆን ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት። በዩናይትድ ስቴትስ ለኮሮና ቫይረስ የሚጋለጠው ሰው ቁጥር በመጪዎቹ ሳምንታት ውስጥ በከፍተኛ ደረጃ ያሻቅባል ብለው እንደሚጠብቁ የብሔራዊው የአለርጂና ተላላፊ ደዌዎች ኢንስቲትዩት ዋና ዳይሬክተር አንቶኒ ፋውቺ አስታውቀዋል። ባለፈው ሳምንት በተከበረው የምስጋና ቀን በዓል ምክንያት የሰው ጉዞና መገናኘት በዝቶ በመታየቱ ምክንያት ቁጥሩ እየተደራረበ እንደሚጨምር ዚስ ዊክ ከሚባለው የኤቢሲ ቴሌቪዥን ፕሮግራም ጋር ቃለም ልልስ ባደረጉበት ወቅት አሳስበዋል። በሌላ ቃለም ልልስ ፌስ ዶኔሽን ከሚባል የሲቢሲ ቴሌቪዥን ጋር የተነጋገሩት የኮሮና ቫይረስ ምላሽ የዋይት ሀውስ አስተባባሪ ዴብራ ብሪክስ በዚህ የበዓል ወቅት ጉዞ ላይ የነበሩ ሁሉ ለቫይረሱ ተጋልጠናል ብለው እንዲያስቡና እድሜያቸው ከ65 በላይ ከሆነና ሌሎችም ህመሞች ካሏቸው ሰዎች ጋር ከመገናኘት እንዲቆጠቡ መክረዋል። በዚህ ሳምንት ውስጥ ምርመራ እንዲያደርጉም አሳስበዋል። ከፍተኛ ባለስልጣናቱ ማሳሰቢያዎቻቸውን ያወጡት የዩናይትድ ስቴትስ ለኮሮና ቫይረስ መጋለጥ ቁጥር ባለፈው ወር ኦክቶበር ውስጥ ከነበረው 1.9 ሚሊዮን በእጥፍ አሻቅቦ በተጠናቀቀው በዚህ ኖቬምበር ከ4 ሚሊዮን በላይ ቁጥር ያለው ሰው መያዙ ከተነገረ በኋላ ነው። በዓለም ውስጥ ካለው ወደ 63 ሚሊዮን የሚጠጋ ተጋላጭ 13.3 ሚሊዮኑ የተመዘገበው ዩናይትድ ስቴትስ ውስጥ መሆኑን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ዩናይትድ ስቴትስን ብራዚል በዘጠኝ ነጥብ ሶስት ሚሊየን ህንድ፣ በስድስት ነጥብ ሶስት ሚሊዮን ተጋላጭ ተከትለው ሁለተኛና ሶስተኛ ናቸው። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ብዙ የጤና አገልግሎቶች በመረባበሻቸው በዚህ ዓመት በወባ ሊደርስ የሚችለው የሞት ጉዳት ከኮቪድ ሊበልጥ እንደሚችል የዓለም የጤና ድርጅት ስጋቱን ገልጿል። በናይጄሪያ ሰሜን ምስራቅ አካባቢ በተፈጸመ ጥቃት ቢያንስ አንድ መቶ አስር ሰው ሳይገደል እንዳልቀረ እዚያው የሚገኙት የተባበሩት መንግስታት ሰብአዊ አገልግሎቶች አስተባባሪ አስታውቀዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ ጂሃዲስቶች ናቸው ተብሎ እንደሚጠረጠርም ተዘግቧል። ቦርኖ ግዛት ዋና ከተማ ማይ ዱጉሪ አቅራቢያ በምትገኘው ኮሾቤ ቀበሌ ውስጥ በሲቪሎች ላይ የተፈጸመ ያሉት ይህ የጭካኔና እጅግ አሳዛኝ ጥቃት ያስደነገጣቸውና ያስቆጣቸው መሆኑን አስተባባሪው ኤድዋርድ ካሎን ገልጸዋል። በሩዝ ማሳ ሰራተኞቹ ላይ የተፈጸመውን ይህንን ዘግናኝ የተባለ ጭፍጨፋ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በብርቱ ማውገዛቸውን፣ ሐዘናቸውንም ለተገዳዮቹ ቤተሰቦችና ለናይጄሪያ ሕዝብ መግለጻቸውን ቃል አቀባያቸው ስቴፋን ዱያርች አስታውቀዋል። ናይጄሪያ ሽብር ፈጠራን ለመዋጋት ለያዘችው ፍልሚያና ሰብአዊ ድጋፍ ወደ አካባቢው ለማድረስ ለምታደርገው ጥረት የመንግስታቱ ድርጅት ድጋፍ እንደማይለያት ዋና ጸሐፊው አክለው ገልጸዋል። መንግስቱ ህዝቡንና ግዛቱን ለመጠበቅ ማድረግ የሚችለውን ሁሉ እንደሚያደርግ የሀገሪቱ ፕሬዚደንት መሐመዱ ቡኻሪ ተናግረዋል። ምንም እንኳ ለትናንቱ ጥቃት ኃላፊነት የወሰደ ባይኖርም በአካባቢው ለተፈጸሙ የ ሰላሳ ሺህ ሰው ግድያዎች ተጠያቂ ነው የሚባለው የሽብር ቡድን ቦኮ ሃራም በሰሜን ምስራቅ ናይጄሪያ በንቃት እንደሚንቀሳቀስ ይታወቃል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ተመራጯ ምክትል ፕሬዚደንት ካማላ ሃሪስ የሀገሪቱን ብሔራዊ ደህንነት በተመለከተ ዛሬ ሰኞ ከመረጃና ደህንነት ባለሙያዎች የሚደረግላቸውን ገረፃ ለመጀመሪያ ጊዜ ያደምጣሉ። ሲዮን ግርማ ዝርዝሩን ይዛለች። ተመራጩ ፕሬዚዳንት ጆ ባይደንና ተመራጯ ምክትል ፕሬዚዳንት ካማላ ሀሪስ በመጪው ጥር ወር ለሚረከቡት አገሪቱን በቀጣይ አራት ዓመታት ለመምራት ከሚረዳቸው መረጃ አንዱ የሆነውን የአገሪቱን ብሔራዊ ደህንነት የተመለከቱ ቁልፍ መረጃዎች ለመጀመሪያ ጊዜ ዛሬ ከመረጃና ደህንነት ባለሙያዎች ማብራሪያ ይሰጣቸዋል። በሌላ በኩል ሁለቱ አዲስ ተመራጭ መሪዎች በእነሱ አስተዳደር ስር ሆነው አገሪቱን በቀጣይ አራት ዓመታት የሚያገለግሉ ከፍተኛ የኢኮኖሚ ባለሙያዎችን ስልጣን ይፋ ያደርጋሉ ተብሎ ይጠበቃል። ለሂደቱ ቅርብ የሆኑ ምንጮችን በመጥቀስ መረጃን ያወጡ የተለያዩ የሚዲያ ተቋማት እንደዘገቡት ከሆነ የዋይት ሀውስን የበጀት ጽህፈት ቤት እንዲመሩት ኔራ ታደንን፣ እንዲሁም የኢኮኖሚ አማካሪ ምክር ቤቱን በሰብሳቢነት እንዲመሩት የምጣኔ ሀብት ባለሙያዋ ሲሲላ ራውስን መርጠዋል ብለዋል። ባይደን የቀድሞዋን የፌዴራል መጠባበቂያ ቢሮውን ሰብሳቢ ጃኔት ያለንን የግምጃ ቤቱ ኃላፊ አድርገው መሾማቸውን አስቀድመው ስም በመጥራት ያስታወቁ ሲሆን ዋሊ አዲዮሞ የጃኔት ምክትል ሆነው እንዲያገለግሉ ይሾማሉ ተብሎ ይጠበቃል። በሌላ በኩል ትላንት እሁድ ባይደንና ሀሪስ የፕሬስ ጉዳዮችን የሚመለከተውን ክፍል ሙሉ በሙሉ በሴቶች እንዲመራ መወሰናቸውን ይፋ አድርገዋል። በጣም እጅግ አስፈላጊ የሆነውና የአሜሪካንን ሕዝብና ፕሬዚዳንቱን ከዋይት ሀውስ እውነተኛ በሆነ መንገድ የሚያገናኘውን ስራ የሚሰራው የመረጃ ግንኙነት ክፍሉ መሆኑን የጠቀሱት ባይደን ይህንን ቡድን ለመምራት የተመረጡት ብቃት ያላቸውና የነቁ የኮሚኒኬሽን ባለሙያዎች እውቀትና ክህሎታቸውን ተጠቅመው አገሪቷን ወደ ቀደመ ክብሯ ይመልሰታል ብዬ አምናለው ብለዋል። በባይደንና ሀሪስ የምረጡኝ ምርጫ ቅስቀሳው ወቅት የኮሚኒኬሽን ዳይሬክተር የነበሩት ኬት ቤዲንግፊልድ አሁን የዋይት ሀውስ ኮሚኒኬሽንስ ዳይሬክተር ሆነዋል። በኦባማ አስተዳደር ወቅት የኮሚኒኬሽን ዳይሬክተር የነበሩት ጄን ሳኪ አሁን የፕሬስ ሴክሬታሪ ተደርገው የተሰየሙ ሲሆን ዳይሬክተሯ ኬት ሆንቲንግፊልድ በትዊተር ገጻቸው ላይ ከእንዲህ ያለች አስደናቂ ሴት ጋር በአንድነት ለመስራት ተመሳሳይ ኃላፊነት በመውሰዴ ክብር ይሰማኛል ሲሉ ጽፈዋል። በተጨማሪም በካሚላ ሃሪስ በበርኒ ሳንደርስ እና በኦባማ አስተዳደር ውስጥ በኮሚኒኬሽን ኃላፊነት ቦታ የሰሩ ባለሙያዎች በዚህ ቡድን ውስጥ እንዲካተቱ ተደርገዋል። ኢራን ባለፈው አርብ የተገደሉባትን የኒውክሌር ሳይንቲስቷን ሞሕሴን ፋህሪዛዴህን አስከሬን የቀብር ስርዓት ዛሬ ያከናውናለች። ለግድያው አጸፋ እንደሚሰጡ የኢራን ባለሥልጣናት ዝተዋል። በመከላከያ ሚኒስቴር ውስጥ በተከናወነው የሳይንቲስቱ አስከሬን ሽኝት ስነ ስርዓት ላይ የተናገሩት የኢራን የመከላከያ ሚኒስትር አሚር ሐታሚ ግድያው ኢራናውያንን ወደ ጠነከረ ኅብረትና ቁርጠኛነት እንደሚወስዳቸው ተናግረው ሀገራቸው ሥራዋን በተፋጠነ ሁኔታና በበለጠ ኃይል እንደምትቀጥል አስታውቀዋል ተገኝተዋል። የፋክሪ ዛዴህ ገዳዮች ተኩስ የከፈቱባቸው አብሳርድ በምትባል የገጠር ቀበሌ አቅራቢያ በመኪናቸው እየተጓዙ ሳሉ እንደነበር ተዘግቧል። ኢራን ለግድያው እስራኤልን በተጠያቂነት የወነጀለች ሲሆን እስራኤል ግን ክሱን አስተባብላለች። ከግድያው በኋላ የኢራን ፓርላማ የዓለም አቀፉ የአቶሚክ ኢነርጂ ተቋም የሚያካሂደውን ፍተሻ እንዲያቋርጥ ሊያደርግ በሚችል ሕግ ላይ መምከር መጀመሩ ተገልጿል። ኢራን ኒክሌር የጦር መሳሪያ እንዳትሰራ የሚያግዳትና በምላሹም ማዕቀቦች እንዲነሱላት በኢራንና በስድስት ኃያላን መካከል የዛሬ አምስት ዓመት ተፈርሞ ፕሬዚደንት ዶናልድ ትራምፕ ወደ ወጡበት ስምምነት ከሁለት ወራት ባነሰ ጊዜ ዋይት ሀውስ የሚገባው የተመራጩ የባይደን አስተዳደር የመመለስ እቅድ እንዳለው ይታወቃል። ለዜናው የተያያዘው ሰዓት አበቃ። ለቀሪ ዝግጅቶች እቆንጅት ልመልሳችሁ። ሶሎሞንን ለዜናው አመሰግናለሁ። የተከበራቸው አድማጮች የምታዳምጡት በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው። ዝግጅቶቻችንን ዌብሳይታችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኛላችሁ ከሰኞ እስከ አርብ አሐዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ እንደመጣለን። አሁን ወደ መጽሔት ክፍለ ጊዜ ይሆናል የምንሻገረው። በቅድሚያ የምሽቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሕግ ለማስከበር በወሰደው እርምጃ በሰላማዊ ነዋሪዎች ሕይወት ላይ ጉዳት እንዳልደረሰ ገለጹ። ሰራዊቱ በኃላፊነትና በተጠያቂነት መንፈስ እንደሚሰራም ተናግረዋል። ለዓለም አቀፍ ወዳጆችና ለኢትዮጵያውያንም መልእክት አስተላልፈዋል። በሌላ በኩል የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ማታ የስልክ ላይ የጽሑፍ መልእክት እንደ እንደላኩለት የገለጸው ሮይተርስ ኃይሎቻቸው አንድ የፌዴራሉ መንግስት አውሮፕላን መትተው ጥለዋል አንዲት ከተማ ከፌዴራሉ መንግስት ኃይሎች አስለቅቀው ተቆጣጥረዋል ማለታቸውን ዘግቧል። በዚህ ዙሪያ ከኢትዮጵያ መንግስትም ሆነ ከጦር ኃይሉ ባለስልጣናት በኩል ለጊዜው የተገኘ ምላሽ የለም። አሁን የአዲስ አበባው ዘጋቢያችን መለስካቸው አምሃ ጠቅላይ ሚኒስትሩ ዛሬ ለተወካዮች ምክር ቤት የሰጡትን ማብራሪያ አስመልክቶ ያሰናዳውን ዘገባ እናቀርባለን። ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ ከመስተታቸው በፊት ያተኮሩት የለውጡን የኋላ ታሪክ በማስረዳት ላይ ነበረ። ጥያቄ ከሰነዘሩ አስራ አምስት የህዝብ ተወካዮች ምክር ቤት አባላት መካከል ምናልባት ተደጋግሞ የተነሱት ጥያቄዎች ህግን የማስከበር እርምጃው አልዘገየም ወይ፣ በዚህ ምክንያትስ ውድ ዋጋ አልተከፈልም ወይ የሚሉት ናቸው። ጠቅላይ ሚኒስትር አብይ ከሹመታቸው ዕለት በፊት የነበረውን የሀገሪቱን ሁኔታና ና ከተሾሙበት ዕለት በኋላም የነበረውን ታሪክ ሲዘረዝሩ አንዳንድ ምናልባትም ለብዙዎቹ እንግዳ የሆኑ ነገሮችን ይፋ ሳያደርጉ አልቀሩም። በቀደሟቸው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳሌ ላይ መፈንቅለ መንግስት የሚመስል እርምጃ አሁን ጁንታ እየተባለ በሚጠራው ወገን ታቅዶ እንደነበረ ብዙ የሰማው ዛሬ ይመስላል። እሳቸውም ተሹመው ሲገቡ እስረኛ የመሰል አያያዝ እንደገጠማቸው ብዙ ሰው የሚያውቅ አይመስልም። ጠቅላይ ሚኒስትሩ አክለውም ሀገሪቱ ከመከላከያ ሰራዊቱ ከሀገር ደህንነቱ መዋቅር ጀምሮ በፖለቲካ በምጣኔ ሀብትና በሌሎችም ዘርፎች በአንድ ፖለቲካ ድርጅት የበላይ አመራር ቡድን ብቻ የሚዘወር እንደነበረና ይህም ለመለወጥ እንዲሁም ለውጡን ለማስቀጠል ያጋጠመውን ችግር ዘርዝረዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው በሀገሪቱ ውስጥ ከሁለት ዓመታት ተኩል ጀምሮ የተፈጠሩ ግጭቶች፣ ግድያዎች፣ መፈናቀልና ስደት ይህ ቡድን ያቀደው ያደራጀውና ያካሄደው እንደሆነ ቁጥር ጠቅሰው ተናግረዋል። መቶ ሠላሳ ሦስት ግጭቶች በሀገሪቱ የተለያዩ ክፍሎች ተካሂደዋል። ይህ የሰሞኑን ሕግ የማስከበር ሥራ ያሉትን አይጠቅልልም። ከዚህ በስተቀር የተካሄዱት ግጭቶች ሁሉ በሌሎች ክልሎች የተፈጸሙ ነበሩ ብለዋል። ጠቅላይ ሚኒስትሩ የነበረውን ሁኔታና ወደ ግጭቱ በግድ እንዴት እንደተገባም እንዲህ ሲሉ አብራርተዋል። መከላከያ ትጥቁም ስንቁም ሜካናይዝዱም ለዓመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ፣ ምንም ጥርጣሬ ሚስጥርም የለውም። ማለት የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንጠካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ፣ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ። ይሁንና በዚህ ሁሉ እንቅፋት መካከል ባለፉት ሶስት ሳምንታት የተካሄደው ሕግ የማስከበር ተግባር ያሉት ስራ የሰላማዊ ሰዎች ሕይወትን የታደገ እና በከፍተኛ እርግጠኝነት ተጠያቂነትና ኃላፊነት ዓላማውን የመታ እንደሆነ ገልጸዋል። እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት፣ አጠቃላይ የአገር መከላከያ ሚኒስቴር ብቃት፣ በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። ራሱ ወስዶ ያጠቃና ይመለሳል። ድሮ እንደዛ አይደለም። ድሮን በሲትዌሽኑ ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስ ነው ሚሳይል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የመልሻ ጫወታ አይደለም። 99 ፐርሰንት ታርጌት መተናል። 99 ፐርሰንት ኮላተራል ዳሜጅ አልነበረውም። የሚያጠራጥር ሲሆን አንተኩስም። ለምሳሌ ማታ አልተኮስንም፣ ሕጻናት ቢሞቱስ ብለን የእኛ ስለሆነ በስፔሻል ፎርሱና በኤርፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን የምንጠቀም የነበረው ዘጠና ፐርሰንት ለማየት ነው እንቅስቃሴያቸውም ምናምናቸው። ቀንም ማታ እናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በሶስት ሳምንት ውስጥ ሁመራ ላይ፣ አድጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አድሀገራይ ላይ፣ አድዋላ ላይ፣ አድነብሪት፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ አዲግራት ዕዳጋ ሐሙስ፣ አላንበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በልጦ ብቃት ማሳየት አይ፣ በጣም ዲስፕሊንድ ጀግና ወታደር ነው ያለ ሰራዊቱ አሁን ያለውን ብቃትና በተለይም ሰው አልባ በሆነው በራሪ መሳሪያ ምን ያህል እንደሚጠቀምበትም ለምክር ቤቱ አባላት አብራርተዋል። የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለአመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸውም። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ አንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ትጥቆችም አለን፣ እባካችሁን ውጊያ አታሰቡ ብያቸዋል። አልደበቅኳቸውም። ግን አላመኑ። ምክንያቱም በነሱ ኔትወርክ ውስጥ አይታይም በነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል ሀገረ ሰላም አካባቢ እየተሰባሰበ ነው ያለ እንዲሰሙኝ የሚፈልገው ትናንትና ማታ ከምሽቱ አራት ሰዓት፣ አምስት ሰዓት፣ ስድስት ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥራት እንቅስቃሴ ማታ አላጠቃናቸውም፣ ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የእኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥ አብያዲና አገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አና ጠቃም ብለን አይተን የተሆኑት ትናንትና ይሰማሉ ነሱ ስለሚያውቁት ነው። ግን አይቀጥልም ይሄ። ጠቅላይ ሚኒስትሩ ባለፉት ሳምንታት የተከናወነውን ወታደራዊ ድርጊት በዝርዝር አስረድተዋል። በስም እየጠቀሱ ያመሰገኗቸው ጀነራል መኮንኖችም ጥቂት አይደሉም። ጠቅላይ ሚኒስትሩ ባለፉት ጥቂት ሳምንታትም ከሀገር ውጭ በዲፕሎማሲው በር ሀገሪቱ ስላጋጠማት ችግር አንስተው ለወዳጅ ያሉትን ምክር አስቀድመዋል። ዲፕሎማሲና መልቲላተራሊዝም አይነገራት በሰላም በድርድር የምንታወቅ ህዝቦች ነን። ሰላም አስከባሪ የሆነን ብዙ ያገለገልን በኮሪያ በርካታ አፍሪካ አገራት ውስጥ ይሄ ይቀጥላል። ግን ለወዳጆቻችን መንገር የሚፈልገው ነገር ወዳጅ መሆን ከፈለጋችሁ ከእኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ድሃ ብንሆን መንግስት በመሆን በጣም ብዙ አመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆሙ ሀገር የነበረን ሀገር ነን። ሀገርና መንግስት ግራ የሚገባን ህዝቦች አይደለም። ይሄ እንድታውቁ እንፈልጋለን እንኳን ዛሬ የዛሬ መቶ ዓመት የተሻለ ትጥቅ ያለው ኃይል ልግዛችሁ ብሎ አይ እኛ ሞታችን እንመርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነጻ ሀገር ናት ኢትዮጵያ። ይህንም ከረሳችሁ ማስታወስ ያስፈልጋል። ሶስተኛው በግል የተከበሩ አፈ ጉባኤ ክብራቸውም ሽልማታቸውም ውዳሴያቸውም የኢትዮጵያ ህልውና ነው። በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያዊም አጠብቁ ስህተት፣ ነሱ ሰላም ወዳድ መሆናችን ለሰላም ምንተጋ መሆናችንን ተገንዝባችሁ የእኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህንነት አይደለም። የደህንነት ደህንነት ሊመጣ ክብሩን አሳልፈው መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይህን ነገር ደግሞ እንዳትፈርዱብን፣ የእኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብን አንችልም፣ እንደሱ አንችልምና በሳንቲም ማስፈራራት ለኢትዮጵያ ይሰራል። ኢትዮጵያ ጋር ተከባብሮ መስራት ብቻ የሚያዋጣው ለሰጋቸው ሰዎችም ኢትዮጵያን ኢትዮጵያዊ እያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ እያለ ግን ማንም ማሸነፍ አይችልም። ዛሬም ወደፊት ነው። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ሕግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው። ትንሽ ክፋት አላቸው ስላሏቸውም ኃይሎች ይህን ብለው ነበረ። ስም መጣት አልፈልግም። የእኛ ጎረቤቶች በሙሉ የደመቀ ኃይልና የአብይ ኃይል የሚባል ያላቸው ናቸው። ደመቀና አብይ ተነጋገሩ እንጂ ደመቀ የአንተ ወታደሮች እዛ አስጠጋ አብይ የአንተ ወታደሮች የሚባል ነው። አካባቢው በሙሉ ደመቀና አብይ አልተግባቡም። ኪጋይ ላይ ድርድር ያድርጉ፣ ጆሃንስበርግ ድርድር ያድርጉ የተባለ አገር ላገር የሚዞርበት ነው። አካባቢያችን በሙሉ ያን ኢትዮጵያ ላይ መድገም አይቻልም። ኢትዮጵያ አንድ መንግሥት አላት። ያ መንግሥቷ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገንባል። ሌላ ለመምሰል ባንሰቃይምኛ እኛ ነው ይመስል እንጂ እንደ እንትን ሀገር የእንትናና የእንትና ኃይል እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሀሳብ ያለባቸው ሰዎችም እርሱት። ይሄ ኢትዮጵያ ውስጥ አይሰራም። እንጂ ይሄ ኃይል ምን እያደረገ እንደመጣ ኢትዮጵያ ውስጥ ምን እየሰራ እንደመጣ የማይገነዘብ የዓለም መንግስት አለ ብዬ አልገምትም። ሁሉ ቢቀር ማይካድራን ያልሰማ ሰው የለም። የሰሜን እዝ ምክትል አዛዥም ታፍኖ በሺ የሚቆጠር ታፍኖ ሬሳ ራቁቱን ተኝቶ ተነጋገሩ ከማን ጋር ከማን ጋር የምንነጋገሩ? ጠቅላይ ሚኒስትሩ በመጨረሻም ለዜጎች ይህን መልእክት አስተላልፈዋል። ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል። ነገር ግን ይሄ ነገር ወደ ትቢትና ወደ እብሪት ከወሰደን ጥፋት ነው። የድል አድራጊ ዘፈን ማቆም አለብን። በእኔ እምነት ያሸነፈው እውነት ነው። ያሸነፈው የኢትዮጵያ እናቶች እምባና ጸሎት ነው። ሌላው ሰው ሀምብል መሆን አለብን። ሀምብል መሆን ማለት ላለመጥላት፣ ስለ አሸናፊነት ላለመዘመር፣ ወደ ዋናው ውጊያ መግባት። ዋናው ውጊያ ገና አልተነካም። ከደህንነት ትራፕ ያልወጡ ሀገራት ቢያንስ በአስር ዓመት አንዴ ውጊያ ይደግማል። ከደህንነት ትራፕ ካልወጣን አትጠራጠሩ፣ ከጁንታ ኤክስ ሲቀርና ከጁንታ ዋይ ጋር እንዋጋለን። ከውጊያ ታሪክ እንድንወጣ በፍጥነት ወደ ብልጽግና መሄዳለን። ወደ ልማት መሄዳለን። ለዚህ ደግሞ የኢትዮጵያ ሕዝብ አሁን ያሳየውን ቁርጠኝነት ልማት ላይ መድገም አለበት። ከልመና ያልወጣ ሀገር የተሟላ ነፃነት የለውም። አዛዡ አለቃው ብዙ ነው። ከልመና ለመውጣት ጨክነን እንስራ። እንችላለን፣ መቀየር እንችላለን ይሄን ሀገር ብቃቱ፣ ክላሪቲው አለ። በእርሻ በኢንዱስትሪ፣ በከተሞች የጀመርናቸውን ስራዎች ብንሰራ እድገት ኦቨርናይት አይመጣም፣ በጊዜ ነው። እድገት ደግሞ የሚያመጡ ኢትዮጵያውያን ብቻ ናቸው። ሌላው አጋዥ ነው። በልመና እድገት አይመጣም። በዜጎች ጥረትና ስራ ነው እድገት የሚመጣው። ግጭት እንዳይኖር ማድረግ በብሔር መከፋፈል እንዳይኖር ማድረግ ድል መናጠቅ እንዳይኖር ከዚህ ዜና ወጥተን በተባበረ ክንድ ወደ ልማታችን ወደ ሰላማችን ወደ ሕጋዊ ምርጫችን እንድንሄድ ከሁላችን ይጠበቃል። ኢትዮጵያ ሕዝብ ይሄን በማድረግ እንዲተባበር አደራ ማለት እፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ በልጆቿ ደም ሕልውናዋን ጠብቃ ትቀጥላለች። መለስካቸው አመሀን ለዘገባው እናመሰግናለን። የትግራይ ክልል መሪዎችን አግኝተን አስተያየታቸውን ለማካተት በተከታታይ ያደረግነው ሙከራ አልተሳካም። በቀጣዩ ዘገባ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ባቀረቡት ማብራሪያ ዙሪያ ባልደረባችን መስፍን አራጌ የተፎካካሪ የፖለቲካ ፓርቲዎች አመራሮችና የምሁራንን አስተያየቶች ይዞ ቀርበዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለተወካዮች ምክር ቤት ባቀረቡት ዘለግ ያለ ማብራሪያ ኢትዮጵያ ባለፉት ሁለት ዓመታት አጋጥሟታል ያሉትን ፈተናና ፈተናውን ለማለፍ የተሰሩ ስራዎችን ገልጸዋል። በህወሓት ላይ በአጭር ጊዜ የተመዘገበ ባሉት ወታደራዊ ዘመቻና ድል ትንታኔ የሰጡት ጠቅላይ ሚኒስትሩ በሚቀጥሉት ጊዜያት የጦርነቱ ማዕከል ሆና የቆየችውን ትግራይን መልሶ የማቋቋም ስራ ይሰራል ብለዋል። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ ግዴና መድን በዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ አስተያየታቸውን ሰጥተውናል። ጠቅላይ ሚኒስትሩ ከወጣትነታቸው ጀምሮ ከትግራይ ህዝብ ጋር በጣም የቆዩና የትግራይን ህዝብ ችግርን የሚረዱ መሪ መሆናቸው ራሱ ለትግራይ ህዝብ አንድ ለአንድ አሁን ታማየው ነው። ከዚህም በመነሳት መንግስታቸው ሳንፈልግ ወደ ከገባንበት ጦርነት በኋላ ህዝቡን የማቋቋም፣ የማረጋጋት፣ የማደራጀት እንዲሁም የወደሙት መሰረተ ልማቶችን የመገንባት ሂደት ያነሱበት እንትንም በጣም በትግራይ ህዝብ ያላቸው ፍቅር የሚያሳይ ነው። በቀጣይ ጁንታው ከወደቀ በኋላ ክቡር ጠቅላይ ሚኒስትሩ የሚመሩት መንግስት የትግራይ ህዝብን አረጋግተው የተፈናቀሉትን መልሰው እንዲሁም ወደ ንፍት እንደሚወስዱት ከመግለጫቸው ተረድቻለሁ። እንደሚያደርጉትም አንጠራጠርም። የፖለቲካ ፓርቲና ህዝብ ይለያያል የሚሉት ዋና ጸሐፊው ህዝብን ሽፋን በማድረግ የሚሰሩ ፖለቲካዊ ሸፍጦችን ድርጅታቸው እንደሚያወግዝ ተናግረዋል። አንደኛ ፓርቲ ህዝብን መሆን አይችልም። ሁለተኛ ከባህሪም ስንነሳ ህወሓት የትግራይን ህዝብ ፍላጎት አሳክቶ አያውቅም። እንደምናውቀው ላለፉት ሰላሳ ዓመታት የትግራይ ህዝብ አይቶት የማያውቀው ብሔራዊ ውርደት ውስጥ ነው የገባው፣ ለልመና፣ ለችግር፣ ለከፍተኛ ጭቆና ምናልዚህም እያለ ህወሀት መሪ እያለ ህዝቡን ይጨቁን ነበር። ኢትዮጵያ የትግራይ ህዝብ ደግሞ ላለፉት ሰላሳ ዓመታት ከፍተኛ ጭቆና ውስጥ ነበረ። ስለዚህ ትግራይ ህዝብና የትግራይ ህዝብ ህወሀት ነው የሚለው ነገር እነዚህ የጁንታ መሪዎች ስልጣናቸውን ለማራዘም የፈጠሩት ትርክት እንጂ ምንም አይነት ምድር ላይ ምንም አይነት እውነታ የሌለው ነገር ነው።

የተፈጥሮ ሀገሮች ምን እንደሆኑ እናውቃለን። ኢትዮጵያ ደግሞ ለየት የሚያደርገው በዓለም ውስጥ አሉ ከሚባሉ ጥቂት ነጻ ሀገራት አንዷ ናት ኢትዮጵያ። ስለዚህ በምንም ታምር ለውጭ ወራሪም ሆነ ለውስጥ ወርባሪ እጅ የምትሰጥ ሀገር አይደለችም። ረጅም የመንግስትነት ታሪክ አላት ማለት በውስጧ ምንም አይነት መንግስት ይሆን ንጉሳዊም የሚሆን ዴክተሰርም ይሆን ምንም አይነት መንግስት ይሆን ግን የውስጥ አንድነቱንና ከውጭ ወራሪ ደግሞ ነጻነት ተጠብቆ የኖረ ሀገር ህዝብ አለን ማለት ነው። ስለዚህ በዚህ ሁኔታ ህግ በማስከበር ሁኔታ ሌላ ሀገር እጁን ለመስደድ የሚደረገው ሙከራ በእውነት በተለይ ኢትዮጵያ ውስጥ በኢትዮጵያ ላይ ፍጹም እንግል አይደለም። እንዳሉትም ጠቅላይ ሚኒስትሩ ኢትዮጵያ የተባበሩት መንግስታትም የአፍሪካ ህብረትም መስራች ሀገር ናት እና የብዙ ሀገሮች ግን በተለይም አስታዋቂ ያደረገች ሀገር እንደ ሰላማ መጠን እንደዚህ አይነት ጣልቃ ገብነት ሙከራ ወሬውም አይገባም ነበር። ቀደምት የስልጣኔ አሻራዋን ያተመቻ ሀገር በዲፕሎማሲው መስክ የሚገባትን ያህል አልተጓዘችም የሚሉት አቶ የሸዋስ መንግስት በዚህ መስክ የቤት ስራ እንደሚጠብቀው አብራርተዋል። ውጭ ጉዳይ ሚኒስትርና ጠቅላይ ምክትል ጠቅላይ ሚኒስትሩ ሲሙ በአጠቃላይ በጣም ጥሩ ስራ ሰርተዋል። ይህንንም አደጋ ለመቀልበስ ችለዋል የሚል ምልክት አለ። በአጠቃላይ ግን ያው ሁል ጊዜ እኮ በሀገር ውስጥ ችግር ስትጠማ፣ በማይረቡ ጉዳዮች ስታሰር፣ በግብርናው፣ በውጭ ጉዳዩ፣ በኢኮኖሚውም፣ በትምህርቱም በአጠቃላይ ያለው መስኩ ሁሉ አፈር ነው የሚበላው። እዛ ላይ መጎዳታችን ግልጽ ነው። ምክንያቱም በርስ በርስ ሽኩቻ ውስጥ ያለ ሀገር እንደሚጠፋ፣ ተቋማቱም እንደሚደክመ የታወቀ ነው እና ተዳክመናል። በእውነት ኢትዮጵያ በዓለም መድረክ ላይ ያላል ቦታ ይሄ አልነበረም። ከዚህ በላይ ነበር ሊሰራ የሚገባው። ኢትዮጵያውያን ወደ አለም መድረክ መግባት መቻል አለባቸው። በጣም ብዙ ሲኒየር ሰዎች አሉ። ሰዎቻችንን ማሳደግ መቻል አለብን። የሀገር ውስጡን ዲፕሎማሲ በደንብ መሰራት አለበት። በእርግጥ በራሳቸው ፍላጎት እጃቸውን ለማስገባት የሚፈልጉ ሰይጣናዊ ሀሳብ ያላቸው መሪዎች የሉ ማለት አይደለም በመላ አለም። ግን ደግሞ ከመረጃ መዛባት የተነሳ ደግሞ ብዙ ብዙ ማለት የሚፈጠሩ ችግር አለ። በተደጋጋሚ የምክር ቤቱ አባላት ጭብጨባ የታጀበው የጠቅላይ ሚኒስትሩ ማብራሪያ መንግስት ላለፉት ሁለት ዓመታት በተለያዩ አካባቢዎች ችግሮች ሲፈጠሩ አፋጣኝ ምላሽ ያልሰጠበትን ውስጣዊ ችግርም አብራርተዋል። የፍልስፍና ሙሩ ዶክተር ዳኛቸው አሰፋ የጸጥታ መዋቅሩና የቢሮክራሲው አደረጃጀት ከጠቅላይ ሚኒስትሩ ቁጥጥር ውጭ በነበረበት ሁኔታ ኢትዮጵያ የተጋረጠባትን ፈተና በአፋጣኝ መፍትሄ እንዳትሰጥ አድርጓታል የሚለውን ምክንያት ይስማሙበታል። ዛሬ ለሰጡት ምክንያት አዲስ አይደለም ኢትዮጵያን ፖለቲካ በጥሞና ከሚከታተሉት ዜጋዎች መካከል በሚገባ አስረድተዋል። ሀያ ሰባት አመት ሲገዛ የነበረ ፓርቲ በምርጫ የውስጣዊ ምርጫ ተደርጎ ውጭ ባለ ትግል ሰውዬው የተመረጡት ሰራዊቱ፣ ጸጥታው፣ ቢሮክራሲ ተቋሙ በሙሉ እሳቸው ስር ባልነበረበት ሁኔታ ውስጥ ወስደው ያንን ኃላፊነት ይወስዱት ምናልባት ሕዝቡ አሁን ይገባዋል። የተለያዩ አስተሳሰቦችን በማስተናገድ ኢትዮጵያን ወደፊት ማራመድ እንደሚገባ ዶክተሩ አሳስበዋል። ግሩፕ አስተሳሰብ ሄጂሞኒክ የሆነ የበላይነትን ያዝ አስተሳሰብ ሌላ አስተሳሰብ ማስተናገድ የማያስፈልግ አስተሳሰብ ነው። ያለፈው ጊዜ ችግር የፈጠረው በወታደርና በጸጥታ የታ ታጀበ ድጋፍ ያገኘ አስተሳሰብ ነው። ወይ መድረስ አለበት። ማንም ሰው በሀሳቡ መጠየቅ ያለበት አሁንም ቢሆን እና አብይ የሀሳብ ሙሉነት እነሱ ጋር ነው የሚል አቋም የለኝም። ማንንም ዜጎች የመፈተሽ እና የመጠየቅ መብት አላቸው። እና ለማንኛችንም ቢሆን የተለያዩ የፖለቲካ አመለካከት ቢሆን ፕላትፎርሙ እንዲሰጠ ይገባል ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በአገር ክህደት ወንጀል የተጠረጠሩ ጄኔራሎችና ሌሎች የጦር መኮንኖች መኖሪያ ቤቶች ላይ በተካሄደ ፍተሻ በግለሰቦች እጅ መያዝ የሌለባቸው የጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታውቋል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄይላን አብዲ እንደገለጹት የተያዙት መሳሪያዎች በነፍስ ወከፍ ወይም በግለሰብ ሊያዙ የማይገቡ ናቸው። መኮንኖቹ የታሰሩት ከህወሓት ጋር በመመሳጠር በሰሜን እዝ ላይ ጥቃት እንዲፈጸም አድርገዋል በሚል መሆኑን ጠቅሳ ፀሐይ ዳምጠው ተከታዩን ዘገባ ከአዲስ አበባ አስተላልፋለች። ከሳምንታት በፊት በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ ከፍተኛ የጦር መኮንኖች በአገር ክህደት ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ ኮሚሽን በመግለጫው እንዳስታወቀው የህወሓት ቡድን እንደ ሀገር ብጥብጥና ቀውስ ለማድረስ አልሞ ረዥም ዓመታት በመዘጋጀት ጥቃት ማድረስ ከጀመረበት ዕለት አንስቶ በተደረጉ ፍተሻዎችና ብርበራዎች ከፍተኛ ቁጥር ያሉ የተለያዩ ጦር መሳሪያዎች ተይዟል። የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ከሀገር መከላከያ ሚኒስቴር ጋር በመተባበር በሀገር ክህደት ተጠርጥሮ በእስር ላይ በሚገኙት የጦር መኮንኖች ቤት ባደረገው ፍተሻ ከፍተኛ ጉዳትና ክሳራ ማድረስ የሚችሉ የጦር መሳሪያዎች፣ የጦር ሜዳ መነጽሮች፣ ጂፒኤስ፣ በሳተላይት የሚሰሩ ስልኮች እና ሌሎች መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግረዋል። እነዚህ መሳሪያዎች ጸረ ተሽከርካሪ የሆኑ ፈንጂዎችም ተገኝተዋል። በሳሙና መልክ የሚዘጋጁ ድንጋይ የሚመስሉ በቀላሉ ሊፈነዱ የሚችሉ ፈንጂ አይነቶችም አሉ። እዛ ውስጥ የተገኙት የተለያዩ ቦምብ አይነቶችም አሉ። ክላሽንኮቭ አለ። ብሬን መትረየሶች አሉ። ካሮብ ሽጉጦች በብዛት አሉ፣ ከነጥይታቸው ማለት ነው። የመከላከያ ሰራዊት አልባሳት፣ የፌዴራል ፖሊስ አልባሳትም አሉበት ነፍስ ወከፍ ደረጃ መያዝ የሌለባቸውና የጁምላ ጨራሽ የሆኑ በቲም ደረጃ መጠቀም ያለባቸው መሳሪያዎች ብዙ መሳሪያዎችን ማግኘት ችለዋል። ፍተሻው አዲስ አበባን ጨምሮ የተለያዩ ከተሞች የተካሄደ መሆኑን አቶ ጄላን ገልጿል። የተያዙ የጦር መሳሪያዎች ሕወሓት በአዲስ አበባ ከተማና በተለያዩ የሀገሪቱ ቦታዎች ሽብር ለመፍጠርና ሀገርን ለማበጣበጥ ሊጠቀምባቸው ነበረ መሆናቸውም ነው የተገለጸው። ህብረተሰቡ ከጥፋት ቡድን ራሱን ለመታደግ ለጸጥታ ኃይል ጥቆማ መስጠት እንዳለበትም አቶ ጄላን ተናግረዋል። የነፍሰ ውከብ መሳሪያዎች ሳይሆኑ በቀላሉ ሰው ላይ ጉዳት የሚያደር ለነዚህ መሳሪያዎች ሁሉም ሰው ጥንቃቄ ማድረግም ስላለበት ራሱን መከላከልም ስለሚገባው በየአካባቢው ህዝቡ ትብብሩን ቀጥሎ ከፖሊስ ጋር መስራት አለበት። መሳሪያዎቹ ባያዙ ኖሮ በተለያዩ አካባቢዎች ከፍተኛ ቀውስ ያስከትሉ እንደነበርም አቶ ጄላን አመልክተዋል። ተጠርጣሪዎቹ በቁጥጥር ስር ውለው በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ምርመራ እየተደረገባቸውን እንደሚገኝም ተገልጿል። ለአሜሪካ ድምፅ ፀሀይ ዳምጦ ከአዲስ አበባ። በቀጣዩ ዘገባ ወደ ደቡብ ክልል ይሆናል የምናልፈው። በደቡብ ክልል ኮንሶ ዞን፣ አማሮ፣ ደራሼ፣ ኤሊና፣ ቡርጂ ልዩ ወረዳዎች እንዲሁም አካባቢያቸው ላይ ተፈጥሮ በነበረው ግጭት በቀጥታና በተዘዋዋሪ እጃቸው አለበት ያላቸውን 137 ተጠርጣሪዎች በቁጥጥር ስር መዋሉን የክልሉ ሰላምና ጸጥታ ቢሮ አስታውቋል። በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ክለስተር አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ዛሬ ለቪኦኤ እንዳስታወቁት በግጭቱ 66 ሰዎች የተገደሉ ሲሆን ሌሎች 39 ሰዎች ደግሞ ቆስለዋል። መጠናቸው በውል ያልታወቀ በርካታ ቤቶችና ንብረቶችም ወድመዋል። ከ133 ሺ በላይ ሰዎች መፈናቀላቸውንና መልሶ የማቋቋም ስራ እየተሰራ መሆኑንም ኃላፊው አስታውቀዋል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ባውዲ እንዳሉት የህዝቡን ጥያቄ የጠለፉ አካላት በፈጠሩት ውከትና ግጭት በኮንሶ ዞን በአማሮ በቡርጂ በደራሽ ና በአሌ ልዩ ወረዳዎች ውስጥ በሚገኙ በ17 ቀበሌያት ላለፉት ሶስት ሳምንታት የጸጥታ ችግር ተፈጥሯል በዚህ ውከትና ጥቃት ስለ ስድስት ሲቪሎች የተገደሉ ሲሆን ዘጠኝ ሰዎች ደግሞ የአካል ጉዳት ደርሶባቸዋል ቁጥራቸው የበዙ ቤቶችም ተቃጥሏል አያሌ ዜጎችም ከቀያቸው ተፈናቅሏል አቶ አለማየሁ ቢሮቸው ይህን ወንጀል በቀጥታ ሆነ በተዘዋዋሪ ፈጽሟል በማለት የጠረጠራቸውን ግለሰቦች እያስር ነው ብሏል። በተደራጀ መንገድ የአጥፊ ኃይሎችን በደንብ አቀናሽቶ ማልተው ስለነበር ጉዳት ደርሷል። ይህን ተከትሎ የእስከ ትላንትና ድረስ ወደ መቶ ሰላሳ ሰባት የሚሆኑ ያስተባበሩን ቀጥታ ድርጊቱ ላይ ተሳታፊ የነበሩ ሰዎችም ተይዘዋል፣ ሕግ ቁጥጥር ስር ውሏል። ቀደም ብሎ የነበሩ የፖለቲካ አመራሮችን ውስጡ አሉ፣ አሁን ያሉ የፖለቲካ አመራሮችን ውስጡ ያሉ ተይዘዋል። ይህን ያስተባብሩ የነበሩ ባልተፈለገ መንገድ ይመራ የነበረው ኃይል ተይዟል። ተጠርጣሪዎችም በተደራጀ መንገድ የፀጥታ መዋቅራችን እዛ ተቀናሽተው የሰራ ነው ያለውና ከአንድ ሺህ በላይ ዜጎች ጥቃት ደርሶባቸውና በስጋት መፈናቀላቸውን ተናግረው እነዚህን ዜጎች መልሶ ማቋቋም ስራ እየተሰራ መሆኑም ኃላፊው አስታውቀዋል። በጥቃት ወደ ሰማንያ አራት ሺህ አካባቢ ተፈናቅሏል። ለጉዳቱ ሰለባ ሊሆን ይችላለ ብሎ ደግሞ ወደ አርባ ዘጠኝ ሺህ አካባቢ ተፈናቅሏል። በስጋት የተፈናቀሉትን በፍጥነት እየመለስ ያለ ነው ወደ ቀየው። የከባድና መጠነኛ ጉዳት የደረሰባቸው ሰዎችን ደግሞ መልሶ ማቋቋም ስራ እየተሰራ ነው ያለው። በወንጀሉም የተደራጀ የታጠቀ ኃይል ጥቃት በማድረሱ ረገድ የአንበሳውን ድርሻ መያዙን ገልጠዋል። በተደራጀ መንገድ የሚንቀሳቀስ የህወሀት አደራጅቶ ያሰ የተማራ ሀይል አለ፣ ያስተባብራል። ግጭቱ ተቀጣጥሎ እንዲሄድ የብሔረሰብ ግጭትም እንዲመስል ይቷል። የሸነ ኦነግ ይህ ግጭቱ ሂደት ውስጥ በደንብ በተደራጀ መንገድ እንቅስቃሴ እያደረገ እንደነበር ተረጋግጧል። አካባቢውን ለማትረስ በሚደረገው ሂደት ውስጥ የዚህ የሸነ ኦነግ አባል የሆኑ ሰዎች እጅ ከፍንጅ የተያዙ አሉ። በግጭቱ ሂደት ውስጥ ሲያቃጥሉ፣ ሰው ሲገሉ፣ ሲተኩሱ ሰው ላይ በሚሊቴሪው እጅ ከፍንጅ የያዛቸው ሰዎች እምራሉ። የሸነ ኦነግ መታወቂያላቸው ያላቸው በምንድን ነው የምታረጋግጡት? የአባልነት መታወቂ ያላቸው ግማሹ ያው የሸወደ ስለሚንቀሳቀስ አንዳንዱ ከ ኦሮሚያ ወለጋ አካባቢ የመጡ ቀደም ብሎ የኦሮሚያ ልዩ ኃይል ፖሊስ መታወቂያ ያላቸው ደብን መታወቂያ ያላቸው ተረጋግጧል። ግማሹ የምንም መታወቂያ የሌለው ግን የአፈብኛ ሰው አይደለም ብሎ ያረጋገጣቸው ሰዎች አሉ። እነዚህ ዘመናዊ ተጠናክሮ እየሄደ ያለ በቀጠናው ያለው ሁከት በተለይ በኮንቶ ዞን እና በአሌ ልዩ ወረዳ መካከል ያለው ግጭት መነሻው የደን መሬት ይገባኛል ጥያቄ ሲሆን በሰገን ከተማ በአማሮ ወረዳ በደራሽ በደራሽና በቡርጂ ወረዳ ቀበላት ያለው የጸጥታ ችግር መነሻው ደግሞ ጎማይዴ ልዩ ወረዳ የተባለም አዲስ መዋቅር በኃይል ለመፍጠር ጥያቄውን የሚያራምዱ ቡድኖች የሚፈጥሩት ትርምስ ነው ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። ክቡራትና ክቡራን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰኞ ህዳር 21 ምሽት የአማርኛ ፕሮግራማችንን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ፕሮግራማችንን በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ እንዲሁም በአህዱ ሬዲዮ 94.3 ላይ በቀጥታ ታገኙናላችሁ። ኢትዮጵያ ውስጥ ባለው በፌዴራል መንግስቱና በህወሀት መካከል በተፈጠረው ሁኔታ ላይ መደራደር ያስፈልጋል ወይስ አያስፈልግም? በሁለቱም ወገን የሆኑ ተከራካሪዎችን አነጋግረን ቀደም ባሉት ቀናት እንዳስደመጥን ይታወቃል። አምባሳደር ፍስሐ አስገዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር አንስቶ በተለያዩ ሀገሮችና በመንግስታቱ ድርጅት አምባሳደርነት ያገለገሉ ሲሆኑ አሁን በጡረታ ላይ መቀለ ነዋሪ ናቸው። አቶ ነአምን ዘለቀ ደግሞ በግንቦት ሰባት አመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ነዋሪ ናቸው። ይህ ክርክር የተካሄደው የፌዴራሉ መንግስት ኃይሎች መቀሌ ከመግባታቸው ከመነገሩ ከአንድ ቀን ቀደም ብሎ ነበር። ክርክሩን የመራው ሰሎሞን አባተ ነው። የመጨረሻውን ክፍል ይዞ ቀርቧል። አምባሳደር ፍስሀ ብዙ ጊዜ የህወሀትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር፣ ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ከአንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ፣ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርስዎ በነዚህ የድርድሮች ወቅት ነበርኩኝ ከሶስተኛ ወገን የሰማሁት አይደለም፣ ውስጡ የነበርኩ ሰው ነኝ ስላሉ ምንድን ነው የህወሀት መሪዎች የሚፈልጉት ወይም የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት አንድ ሁለት ተብሎ እስካሁን ድረስ አልተነገረንም። ታንክ ዩ አቶና ምን ይቅርታ አድርግልኝ እንጂ አንድ አስተያየት ያልሰጡበት እስካሁን መስማትም ስለምንፈልግ ምናልባት ከአዲስ አበባ ጋር የተናበበ ስለሚሆን መርሳቸው የፈለገው ቢሆን የኤርትራ መንግስት ትግራይ ውስጥ ምን እያደረገ ነው? እናንተስ ቢሆን ለምንድን ነው ይህንን ትክክል ነው አይደለም ብላችሁ አንድ እርምጃ ወደፊት ሄዳችሁ ታጣሩ? የአሜሪካ መንግስት የሚያገኘው ሳተላይት ሊያሳየው አይችልም? ሌሎች በመሬት ላይ ያሉ ስትከታተሉ አትችሉም? እና እኔህንን እንደ አንድ ኢትዮጵያዊ ትግራዋይ ቡና መልቻ ሳይሆን አበይ እንደው ዘደይን ሁሉ ከተባለ ካለፈ በኋላ ይህንን የሚያጠያይቀን ይመስለናል። ለዚህ ነው የትግራይ መንግስት ህወሀት ከሃዲ ነው ሲባል በራሴ መንግስት ላይ ጥያቄ ማቅረብ ሂደት አይደለም። ኢትዮጵያን አሳልፎ የሚሰጥ ህዝብ አይደለም እየተደበደበ ያለው የኤርትራ መንግስት ግን በጠራራ ፀሐይ ትግራይን እየወረረ ነው። ይህንን ይታሰብበት። ነገ ጠዋት ይወጣል። አሁን እኔ የምለው የኤርትራ መንግስት ግን ይህንን አስተባብሏል። ያውቃሉ አደለም በግልጽ እኔ ማልስ ለስ የዩናይትድ ስቴትስ ኳ አንድ ጊዜ አቶ ናምን እሰጦታለውኝ አቶ እሳቸውም፣ እርስዎ መልስ እንዲሰጡ ስለሚፈልጉ እድሉን እሰጦታለሁ። አቶ ናምን መስማት እፈልጋለሁ። የኤርትራ መንግስት የሚለውን እናምናለን። እናንተ ይህንን እናንተ ጋር አልደረሰም ካለ፣ እንግዲህ እኛ እንደ ኢትዮጵያውያን ለምንነጋገር ለታሪክ ብቻ ነው ማስቀመጥ የምንችለው። ምክንያቱ ነገ ጠዋት አንዳችን ውሸታሞች መሆናችን ይረጋገጣል። አላውቅም ማለት አንድ ጉዳይ። እኔ ግን ማቆ ነው ምነ የተማረኩትም አብዛኛው ጦርነት አሁን የሚያገደው ያለ በተለይ በድንበር በኩል የኤርትራ ሰራዊት ይህንን ኢትዮጵያኖች ሊያሳስባቸው ይችላል። በነገራችን ላይ የአዲስ አበባ መንግስት እንደዚህ ያደረገ እንደዚህ ያደረገ ይባላል። የኢትዮጵያኖች እኮ ሌሎች ኢትዮጵያኖች ተጋሩ ብቻ ሳይሆን በሆነ አጋጣሚ ትግራይ ላይ የባንክ ሂሳብ ከፍተው ከነበረ የትም አገሪቱ ጫፍ ይኑሩ ሂሳባቸው እንዳያንቀሳቀሱ ተከልክሏል። ከዚህ በላይ በተጋሩ ላይ ሊደርስ አይችልም ሰዎች ትግራይ ውስጥ የሚደረገው ያለ ጥፋት ሲቪሎችን ሳይነካ ወታደራዊ ነው ይሉናል። አዲስ አበባ የሚኖረው ትግራዋይ ግን ፕሮፋይል እየተደረገ ማንነቱ እየተደረገ የአሜሪካና የአውሮፓ ዜጋ ያላቸው ተጋሮች አይቀሩ መውራት የማይችሉበት ደረጃ ነው የተፈለቀው። እዚህ ደረጃ ነው የዘቀጥ ነው። ከመከላከያ ማውጣቱ፣ ተጠርጣሪ ማድረጉ፣ መጠቆሙ የደርግ ስርዓትም ካለፈ በኋላ ነው የተነጋገርንበት። ና ታዲያ የህለምን አይቆሙም። ህወሀቶች ናቸው እነዚህ ወይስ ቅድማ ተሰለሞን እንዳሉ እሳቸው የሚደርሱበት በአዲስ አበባ ሆነው ተረሪስት ሲፈጽሙ ተገኝተው ነው ከየመስሪያ ቤቱ የሚባረሩ ያሉ። ለዚህ ነው ቅድም ያልኩ ኢትዮጵያዊነቱን የማይጠያየቀው የትግራይ ህዝብ እየተገፋ እየተገፋ ለአንድ ሰው ስልጣን ተብሎ ያልሆነ ደረጃ ላይ ደርሷል። ድርድሩ ይዘውት የመጡት በተደጋጋሚ የሚሉት ሰላም ፍጠሩ፣ ወደ ጦርነት እንዳትሄዱ ይባላሉ። ደግሞ ተደጋግመው የተነገራቸው የፖለቲካ ልዩነቶች አሉ እኛ የፌዴራል ስርዓቱ እያፈረሰው ነው ብልጽግና ፓርቲ ብለን እናምናለን። አሁን ያለው አካሄድ ኢትዮጵያን የሚበታትን ነው እንጂ የሚያቀራርብ አይደለም። ምርጫ አካሄደናል። ከምርጫ ውጭ ማስከተል አይቻልም። በአዲስ አበባ በኩል ደግሞ አንድ ፓርቲ ነው፣ አንድ ብልጽግና ፓርቲ ቲያትር ይሰራል። አልራዝም ያለው ይላል። ነገር ግን አሁን እኛ አዲስ መንግስት ሆነ ከተመረጠ በኋላ ነው ህጋዊ እያለን ህጋዊ ካልሆነው ከአዲስ አበባ መንግስትም ከመደራደር ውጭ ሌላ አማራጭ የለንም። እንደ ሀገር ነው ያለው አሁን ይሄ ሁለቱ እንዴት ተቀበላችሁ? ማለት ጥያቄ መነሳት የለበት። ስልጣን ላይ የተቆጣጠረ መንግስት አለ አዲስ አበባ። ሌላ ርዕስ ከመሄደው በፊት እንዲመልሱልኝ የሚፈልገው የሀገሪቱ የፌዴሬሽን ምክር ቤት ህገ ወጥ ነው እንዳልተደረገ ይቆጠራል ባለው ምርጫ የተመሰረተን የክልል መንግስት ቅቡል ነው ብለው ያምናሉ? እርስዎ እንደ አንድ በሳሰው ነው የምጠይቀው። በትክክል ራሱ ህገ መንግስት ነው እንጂ የሚገዛን ሰዎች አገኝ የሀገር ፓርላማ ከተሰጠው ስልጣን በላይ ነው። የራሱን ስልጣን ያራዘመው ህጋዊ ያልሆነ አካል ስለ ህጋዊነት ሊያስር አይችልም። አሁን እኮ መነጋገር ያለን ግን መፍትሄው ግን ምንድን ነው? ከመጀመሪያውኑ ተናግሬያለሁ። የፖለቲካና የህገ መንግስት ቀውስ ተፈጥሯል ኢትዮጵያ ውስጥ መፍትሄው ጦርነት ነው ወይስ እነዚህ የተለያየ አካሄድ ያላቸው በተለይ ህጋዊ ሁኜ ተመርጬያለሁ ትግራይ ውስጥ ሁለት ነጥብ ሰባት ሚሊዮን ህዝብ አምስት ዓመት እንዳስተዳድረው መርጦኛል የሚለው የለም ካልኔ ትዕዛዝ ያረከው ስለሆነ የፌዴራል መንግስት እድሜህ ሲያራዝም ያንተ ማራዝም ያለው እና ዝም ብለህ ቆይ የሚለው እነዚህ በሙሉ የት ይገናኙ? ሁለቱ ፓርቲዎች ብቻ ሳይሆኑ ቶነ አምነ ያሏቸው ጥቂት ሰዎች ናቸው ያሉት። አንኳር አንኳር የሚባሉት ከብልጽግና ፓርቲ ለየት ያለ አመለካከትና አስተሳሰብ ያላቸው ሰዎች በሙሉ አንድ በአንድ ነው እስር ቤት ያስገባቸው። ዘርፎር መፍትሄው ነው እንጂ ማውራት ያለብን አንዱ የሌላውን አቋም ይዞ ወደ ድርድር አይምጣ ይባላል። አሁን የሚነገረን ያለ ምንድን ነው? አሃ ጠቅላይ ሚኒስትሩን አብጠለጠላችሁ እናሳያቸዋለን ይሄ የፋሽዝም ስርአት አይደለም የፖለቲካ ነጻነት ያለው ክልል ህገ መንግስት ያጎናጸፈው ክልል እየተለማመድኩ ነው ባለ ጊዜ ተሳስተሃል ወደ ድርድር እንምጣ ነው እንጂ የሚባለው ጥይት ጠበንጃ የሚያስነሳ እኔ የማየው በዚህ ነው አንዱ ሌላውን እጁ ውስጥ እስኪያስገባ ድረስ እንተላለቃለን ከተባለ ያሳዝናል እሱ ደግሞ ከእኔ ከቪኦኤ እና ከአቶ ነአሚን ውጭ ነው። እኛ ስለ እሱ መነጋገር አልችልም። ጦር ሜዳ ላይ ያሉ ሰዎች ይዋጣላቸዋል። እኛ መነጋገር ያለብን ሁሉም ተደርጓል። አንዱ ሌላውን አላውቅም ብሏል፣ ሌላውም ምርጫ አካሄዳለሁ ብሏል። ዘመቻ ተደርጓል፣ እንዲሁም በብሔሮች ላይ ታይቶ የማይታወቅ ሁኔታ ተፈጥሯል። ይሄ ነገር እኮ ራሱን መከላከል የሚችል ሰራዊት ያለው ክልል ስለሆነ ነው እንጂ ጦርነቱ የተጀመረው እኮ ትግራይ ውስጥ አይደለም። ለእውነት እነጋገር ከተባለ እንግዲህ ኦሮሚያ ውስጥ የተደረገው እናቃለን። ለካ ትግራይ ላይ እንደተደረገው አሁን ጦርነት ላይ ያለው ነው ትፔለፍ በቀደም ወለጋሊያን ነገር ሲሆን፣ አሁንም ትፔለፎች ናቸው። አንድ ሰው ምስክር ማድረግ አይችልም። ትፔለፍ እራሱን እየተከላከለ ነው። ድሮም አላደረገም፣ አሁንም አላደረገም መሰለኝ። እኔ ትግራይ የሚመራው ያለ መንግስት ሁሉም ነገር በፖለቲካ እንድናየው ወደ ድርድር ንቅረብ። ትላንት መቅረብ ነበረብን፣ ከትላንት በስቲያ መቅረብ ነበረብን። ሌላው ያሰብኳትን በመሳሪያ ሀይል የፈለግኩትን አካል ተቆጣጥሬ እንደ ልደቱ አያሌው በቀለ ገርባ እስር ቤት ውስጥ ካልከተጥኩ በእናንተ ጋር ልደራደርም እያለ ነው። አንድ ነገር ልንገርህ፣ በመሀል ግን ሌላ ህዝብ አለ። ትግራይ ህዝብ አለ። በእነዚህ ሁለቱ ቁጥጥር የሌለ የሆነ የኢትዮጵያ መከላከያ ሰራዊት እንደሚለው አይደለም። እጃቸውን አስታች ስጡን እንጂ መቀሌን መርሲ ነው ያለ። ምሕረት የለንም ነው ያለ። ይህንን ጠቅላይ ሚኒስትሩ ላሉም አሁን ያሉትን ነገር አላልኩም ብለዋል ብለዋል አላልኩም ብለዋል ራሳቸው ብለዋል። በጽሁፍ ትዊተራቸው ላይ ከሌለህን የተልክላ በእንግሊዝኛ ላኩልኝ ይላኩልኝ ግን እኛ ማግኘት አልቻልንም። ይሄን ያሉበትን ባንክ በተለይ አውሮፓ ህብረት ቪዲዮውን አይቶ ማረጋገጫ ስፈልጋለሁ ሲል የእሳቸው ቃል አቀባይ በትዊተር ገጻቸው በእንግሊዝኛ ተርጉመው በሶስተኛው ፔጅ ይህንን ይላል። ያላውቅም ካልሆነ አላስተባበሉም። አሁን ትናንትም ብለዋል። መቀሌ ማርች እናደርጋለን ብለዋል። የመከላከያ መቀሌ ውስጥ ያለው ልንገር ስሚንቶ ፋብሪካ የአጼ ዮሐንስ ሚዜም አንድ ሆቴል የሰማዕታት ሀውስ ትፒኤልፎች እዛ ስለሚሸሸጉ እነዚህን ታርጌት ሊደረጉ ይችላሉ ብለዋል። ኢትዮጵያኖች ማወቅ አለባቸው። ትፒኤልፎች የአጼ ዮሐንስ ቤተ መንግስት ሚዚየም ውስጥ አይሸሸጉም። ምናልባትም የእነሱ የሚተኩሱት ሆንተ ብሎ ይሁን በስህተት ከተመታ ራሳቸውን እያዘጋጁ ናቸው። ከአሁን በፊት ላጠፉት ጥፋት አሁንም ሌላ የዓለም ህዝብ ውቁ ስላለ ስለውጭ ጮኸ አምስት መቶ ሚሊዮን ህዝብ እንዴት አጠቃላችሁ ስላለ እዛ ሊሸሸጉ ይችላሉ። መቀሌ የሚያውቅ ሰው ካለ ሲሚንቶ ፋብሪካ ውስጥ ምን ብለ ነው የምትደርገ አንዱን አቃጥለውታል። አልመዳ የሚባል ቴክስታይል ካምፕኒ አስራ ስንት ሺህ ህዝብ የሚያስተዳድር በጠራራ ፀሐይ በአይሮፕላን አልገ ፋብሪካ ውስጥ ሆኖ አይደለም ሶሻል ፎርስ የሚዋጋው አሁን ደግሞ ያሉን መሰረተ ልማቶች እና ሀብቶች ለሀያ ሰባት አመት የተሰራበት እንወዳቸው እንንቀላቸው ሲባል የነበረ አብይ በአይሮፕላን እያጋየው ነው። ይህንን ነገ ጠዋት ሚዲያ ሲገባ እናሳያለን። ለምንድን ነው የአጼ ዮሐንስ ሙዚየም ሊመታቸው ቅርስ እኮ ነው። የኢትዮጵያኖች ቅርስ ነው። ለምን ሲታሰባል? እኔ የኢትዮጵያ መከላከያ ኮማንዶር ቢሆን የፈለገው ሰው ይደበቅ ዛ ማርሽ አድርገው የያዙት እንጂ እንዴት እሱ ሊመታ ይችላል ብለው ይናገራሉ። ይህንን ኢትዮጵያ ውስጥ እየተፈጸመ ያለ ጉድ ነው። ለነገ ጉድ እያዘጋጁ ነው። የህወሀት ሰራዊት ህዝብን እንደ ሰብአዊ ጋሻ ተጠቅሞ መቀሌን ያስጨርሳል፣ ዴርፎር እሱ ነው እጅ መስጠት ያለበት ይሉናል። ህዝብን እንዳይጨርሱ መጠንቀቅ ያለባቸው እነሱ ናቸው። መንግስት ከሆኑ ኃላፊነት አለባቸው። የትግራይ ህዝብ የህወሀት ህዝብ ብቻ አይደለም፣ የኢትዮጵያ መንግስትም ነው። እና ይህንን ከአዲስ አበባ የሚወጣው በጣም በጣም በጣም አሳፋሪ እና ስር የሆነ ሁኔታ ለማስቆም ድርድር ውስጥ መገባት አለበት። ይህንን ግን ሊነጋገሩ አይፈልጉም። ኢትዮጵያ ህወሀት በአሁኑ ሰዓት ካለው ከተደናገረው ለምን እንደዚህ ይላችሁ ከሆነ እኔም ከእናንተ ጋር ወንጀ መሆን አልነበረበትም ይላል። ወደ ማጠቃለሉ እንሄዳለን። አቶ ናምን ወደ እርሶ ዞር አልሁኝ። እስቲ አሁን እሺ፣ በጣም በአጭሩ፣ አራት ነጥቦች። አንደኛ አሁን አምባሳደሩ ፍሳ የሄዱበት ርቀት፣ ሀሰት እና ማዛባት ነገሮችን አጣሞ ማቅረብ በጣም የሚያሳዝን ነው። ቢቢሲ ጠቅላይ ሚኒስትሩን ያላሉትን ነው ብሎ ከዘገበ ካወጣ በኋላ እኮ እራሱ አውርዶታል። ይሄ አሁን እሳቸው ያሉትን ነገር ቢቢሲ ሪፒቴብል የሆነ ዓለም አቀፍ ተቋም ዓለም አቀፍ ሚዲያ ራሱ ያልሆነ ነገር አውጥቶ ሚስኮት አድርጎ ያንን እኮ አውርዶታል። ናው እሳቸው የሚከራከሩት ተደርጓል ብሏል ብሎ በሪፒቲድሊ እኔ የሰማው ጠቅላይ ሚኒስትሩም የተለያዩ ከፍተኛ ባለስልጣኖች አቶ ሬድዋን ሁሴን የሚመስለኛል፣ እንዲሁም ቺፍ ኦፍ ስታፉ በተቻለ መጠን ሲቪሊያኖችን ሲቪል ማህበረሰቡ፣ ሰላማዊ ዜጎች እንዳይጎዱ አስፈላጊውን ጥንቃቄ ብሏል። አንተም ቅድም ስትለው ነበር፣ አየር ኃይሉን በሚመለከት አንስተዋል። ይሄ ፖሊሲ ከትናንት በስቲያ ባወጡት መልዕክት ላይም ጠቅላይ ሚኒስትሩ በዚህ ላይ አበክረው ጥንቃቄ፣ ትዕግስትና ብልህነት የሚያስፈልገው ምዕራፍ ላይ ነው ያለ ነው ሲሉ አንብቤ ያለውኝ ን የጻፉት አብሶሉት ያ ነው ፋክቱ። አሁን ግን የቀረበው ሰምተዋል፣ እኔ አልደግመውም እና የሚያሳዝን ነው ምልበት ሌላው ሶስት ዋና ዋና ያወጣቸው ሰዋት ባለፈው ሁለት አመት በዚህ በፌዴራል መንግስትና ኢትዮጵያ ሲያደርግ የነበረውን እሳቸው በትችት መልክ ያቀረቡትን አንድ በመቶ አምስት በመቶ ሚስተው ያደረገ በእነሱ ዘመን እነሱ የበላይ ሁሉን ነገር በተቆጣጠሩበት ሀያ ሰባት አመት ያደረገ የክልል መንግስትም ሆነ የተቃዋሚ ድርጅት በዚህ ደረጃ የተገዳደረ ቢኖር ይደመሰሳል ወይ እስር ቤት ይገባል። ለነሱ የተሰጣቸው ቅድ ወርቃማ ፓራሹት መጠቀም አቅቷቸው ለውጡ ጋር አብሮ መሄድ አቅቷቸው ችግር እንኳን ቢኖርም ብዙ ተቃዋሚ ድርጅቶች እንደሚያደርጉት ያለውን ችግር በጣም በሰከነ ኃላፊነት በተሞላበት ሀገሪቱን ሰላምና የሕዝቡ እንደነ በማናጋ መልኩ ይሄ ችግር አለ ሲሉ ነበር። ብዙዎቹ እገሌ ገሌ ማለት አያስፈልግ። በዛ ማድረግ ሲችሉ ከዛ ባለፈ ሲዘጋጁ ሲደራጁ በየአካባቢው ግጭት ሲቀሰቅሱ ነው የነበሩት። ገፍቶ ገፍቶ እዚህ ደረጃ ደረሰው። ስለዚህ ይሄንን ተራ ትችት ወይ የፖሊሲ ልዩነት ወይ አንድ ተቃዋሚ ድርጅት በመንግስት ላይ የሚያደርገው ትችት እንደዛ አስመስሎ ማቅረብ አይቻልም። ቤሊጀረንት የሆነ ሁሉንም ህገ መንግስት እነሱ ያረቀቁትን ራሳቸው የዘወሩትን ህገመንግስት በነሱ ዘመን በዛ ደረጃ አሁን እነሱ እንዳደረጉት የሚያደርግ ድርጅት ሆነ የአንድ አካባቢ የአንድ ክልል መንግስት ሊታሰብ አይችልም። ምን እንደተደረጉ እና ባተ ክሾ በትናንሽ ነገሮች አይተናል። እነ የቤኒሻንጉሉ ፕሬዚደንት የነበረው እስር ቤት ዘብት እያወረዱት አይተናል። ጋምቤላ ውስጥ የተደረገውን አይተናል። ኦጋዴን ውስጥ የተደረገውን አይተናል። አማራ ክልል ውስጥ እንደዚሁ አይተናል። በሚታሰብ አይደለም። ህወሀት ግን እኔ የፈጠርኳቸው ድርጅቶች የእኔ ተላላኪዎች እንዴት በሚል እልህና ብሶት የመጣ እኛ ያልገዛናት ኢትዮጵያ ትበታተን። ራሳቸው በቃላቸው እንደ ሶማሌላንድ ሀገረ መንግስት የትግራይን መሰረታለን ብላሉ። እኛ አይደለንም አብይ አህመድ አይደለም ሌሎች አይደሉም፣ ራሱ ጌታቸው ረዳ የነሱ መሪዎች። ከዛም አልፎ አሁን ስለ ኤርትራ ይነሳ፣ እኔ እስከማቀው በእውነት ነው ሰለሞን፣ ኤርትራኖቹ ጋር በጣም እተዋወቃለሁ። ከፍተኛ ኃላፊዎች ጋራም ግንኙነት አለኝ። እኔ እስከማቀው የኤርትራ ሰራዊት ትግራይ ውስጥ አለብዬ አላቅም አላቸው ማላቀውን አውቃለሁ ብዬ ልላቸው በአውቅ ኖሮ ደግሞ አሁን አላቅም። ለተጠየቁ ጥያቄ ይሄ ነው። ሌላው ነጥብ ትግራይ ትግራዩ እየተጠቃ ነው በማንነቱ ይሄ ሁሉ ክህደት በጣም ያሳስብ። በፌዴራል መንግስት ውስጥ ቁልፍ በሆኑ ቦታዎች ላይ ዛሬ የብልጽግና ፓርቲ የትግራይ ሰዎች አሉ፣ በየቦታው የትግራይ ሰዎች አሉ፣ የትግራይ ልጆች አሉ። በሀላፊነት በኢትዮጵያዊነት ይሄ መጣውን ነገር ለመከላከል እየደቀሙ ያለው በዛው መጠን ደግሞ በደርግ ጊዜ እንዳረጉት በኋላ እንደታየው አሸናፊ ተገቡ በኋላ አስርገው ያስገቧቸው አሁን በመከላከያ ውስጥ ሰሜን ህዝብ ላይ የተደረገውን ክህደት እና ጥቃት የተባበሩ ኮሚኒኬሽን ይቆረጥ ያደረጉ ሰዎች ታስረዋል። በደህንነት ውስጥ የዛሬ ዓመት ተኩል እኮን የማውቀው አለ። እኔ ይህንን ከመንግስት አይደለም ያገኘሁት ከመንግስት በገባን ጊዜ የተመደቡ ጠባቂዎች ነበሩ። ገሌ ገሌ ማለት አልፈልግም፣ አግባብም አይደለም። የብሔራዊ ደህንነትና መረጃ ውስጥ የሚሰሩ የቲፒኤልኤፍ አባላት መረጃ ለመቅሌ ሲያቀርቡ ተይዘው አልታሰሩም፣ ፍርድ ቤት አልቀረቡም፣ ከስራ ነው ያበሯቸው። አሁን የተጀመራት አዲስ አበባ ውስጥ ኤርባን ጎሬላ ለማደራጀት መሳሪያ ሲያከማቹ ሲመለምሉ፣ ሰዎች ትግራይ ሄደው እየሰለጠኑ ሲመጡ፣ የሴኪሪቲ የደህንነት የግል ሲቀጠሩ እንደነበረ የምናውቀው አሁን አለ የዛሬ አይነት እናውቃለን። ይህን የምናገኘው ከመንግስት ማለት ነው። የራሳችን ብዙ ኮኔክሽን አለን። በትግሉ ጊዜ የነበሩን ከእነኛም የተለያዩ ፍንጮች ያገኘ ነው። ሶ ህወሀት እዚህ ደረጃ ለመድረስ አሁን የተጀመረ አይደለም። አሁን መንግስት እያደረገ ያለው የትግራይ ህዝብ ወይ የትግራይ ልጆች ነጥሎ ለመምታት አይደለም። የህወሀት የብሄር ድርጅት ነው፣ የዘር ድርጅት ነው። አባሎቹ በየቦታው አሉ። ለአባሎቹ የተሰጠ ተልኮ አለ፣ አፍራሽ ተልኮ። ያንን ተባባሪ የሆኑ የሚሰሩ ሰዎች ቅድም እንዳልኩ ዛሬ አይደለም፣ ከአመት ከሁለት ዓመት ጀምሮ ሲዘጋጁ እንደነበረ ብዙ ፍንጮች አሉ፣ ብዙ መረጃዎች። እነኛ ሰዎች ናቸው አሁን እየተያዘ የህወሀትን ተልእኮ የሚያስፈጽሙ የትግራይ ተወላዱ ይሄ ማለት የትግራይ ህዝብ ላይ የትግራይ አምባሳደሩ ያቀረቡ ግን በሙሉ ትግራይ እንደ ትግራይ እንደ አንድ ብሔር ወይ እንደ አንድ ህዝብ እየተጠቃ እንደሆነ ለማስመሰል የሄዱበት ርቀት በጣም የሚያሳስብ በጣም የሚያሳስብ። ህወሀት ድርጅት ነው፣ ብዙ ብራንች አለው በመላ ኢትዮጵያ። ከዚህ ጋራ ማምን እያደረገ ነው የሚለውን መንግስት የዜጎቹን የአካባቢውን የሀገሪቱን ደህንነትና ሰላም ለመጠበቅ አባሎቹን የመፈተሽና ማ ምን እያደረገ ነው። በዚህ ሴራ በዚህ ሀገር የመበተን ሴራ በዚህ ክደት የተባበሩትን ኢንቨስቲጌት ማድረግ መመርመር የመንግስታዊ ኃላፊነት ነው። ከዛ ውጭ ሊሆናችል ሶ ባጭሩ ይሄ ነው። ሰለሞንንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች ለዛሬ ምሽት ያሉን ዝግጅቶች እነዚሁ ነበሩ። የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ሲያስተላልፍ የቆየው የሰኞ ምሽት ፕሮግራም እዚህ ላይ ያበቃል። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። ያስተናገድኳችሁ ቆንጆ ይታየ ነኝ። ፕሮግራማችንን የመራው ንጉሶ ታምሬ።